ዜና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛ ትኩረታቸው ሰላም ማስፈን እንደሆነ ገለጹ። መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ፣ በመፈቃቀር እና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠብ አጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቀናል። ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ተጉዘው የነበሩ ሁለት ወጣቶችን በግለሰቦች በደረሰባቸው ጥቃት መገደላቸውን ዞኑ አስታወቀ። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ጉዳት ደርሷል። የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ናቸው። ዝርዝሩን ይዘናል። በሌላ ዘገባ የሸገር 102 ነጥብ አንድ የለዛ የሬዲዮ ፕሮግራም አመታዊ ሽልማት ከሁለት ቀናት በፊት ለስምንተኛ ጊዜ ተካሂዶ ነበር። ሽልማቱን በተመለከተ ዘገባም ይኖረናል። ነጠላ ዜማ አሸናፊ አድርጎ በደርግ ጊዜ እኮ በሬዲዮ እኮ ዘፈንዳ በር ያለ ምስጋና ነው። ዘመን ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ወደ መጀመሪያ ዘገባችን ነው የምናልፈው። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛው ትኩረታቸው ሰላምን ማስፈን እንደሆነ ገለጹ። ሀገር ለመገንባትም የሰላም አስፈላጊነትን ከመግለጽ አልፈው በብርቱ ተማጽነዋል። በሌላም በኩል ደግሞ ለዘላቂ ሰላም ዋስትና ያለው ዲሞክራሲ እንደሚያስፈልግ አስገንዝበዋል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል። በመጀመሪያ የኢትዮጵያ ተወካዮችና የፌዴሬሽን ምክር ቤቶች በጋራ ስብሰባቸው የቀድሞውን ፕሬዚዳንት የዶክተር ሙላቱ ተሾመን የሥራ መልቀቂያ ጥያቄ ተቀብለው አሰናበቷቸው። ከዚያ በመቀጠልም የፌዴሬሽን ምክር ቤት አባላትን ጨምሮ ተጋባዥ እንግዶችና የመገናኛ ብዙሀን ሠራተኞች በሌሉበት ዝግ ስብሰባ የሕዝብ ተወካዮች ምክር ቤት ካካሄደ በኋላ ለኢትዮጵያ የመጀመሪያውን የሴት ፕሬዚዳንት ሰይሟል። የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንት ዳኛ ዳኜ መላኩ ቃለ መሐላውን አስፈጸሙ። እኔ አምባሳደር ሳህለ ወርቅ ዘውዴ በዛሬው ዕለት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት በመሆን ስራዬን ስጀምር የተጣለብኝ ከፍተኛ ኃላፊነት በታማኝነት በመፈጸም ቃል ገባለሁ። ፕሬዚዳንት ሳህለ ወርቅ ዘውዴ በበዓለ ሲመት ንግግራቸው ስልጣን የተረከቧቸውን የቀድሞውን ፕሬዚዳንት ካመሰገኑ በኋላ ይህ የስልጣን ሽግግር ባህል በሀገሪቱ የስልጣን እርከኖች ከላይ እስከታች ከመንግሥት እስከ ግል ድርጅቶች እንዲለመድ አደራ ብለዋል። ፕሬዚዳንቱ ብዙ ጊዜ ሳያጠፉ ወደ ሥራ ትኩረታቸው ተሻግረዋል። የተጀመረው የለውጥ ጉዞ መመራት የሚኖርበት በሴቶችና በወንዶች እኩል ተሳታፊነትና ተጠቃሚነት መሆኑን በማስገንዘብም በዚህ መንገድ አገሪቱ ከተጓዘች በሁሉም አቅጣጫ እኩልነትን በማስፈን ከኋላ ቀርነት እንደምትላቀቅ ያላቸውን እምነት ገልጸዋል። ይህም ስራ በምን አይነት ዘዴ መቀጠል እንዳለበት ጠቁመዋል። ጉዞ ውስብስብና በርካታ ፈተናዎች ያሉበት እንደሚሆን ይጠበቃል። እነዚህን ፈተናዎች አንዱ ሲገነባ ሌላው በማፍረስ ሳይሆን አንዱ በሰላማዊ መንገድ ሌላው በትጥቅ ትግል ሳይሆን፣ መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀር እና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቀናል። ቀጠል ላድርገውም፣ ፕሬዚዳንቷ በመንበራቸው በሚቆዩበት ጊዜ ሁሉ ትኩረታቸው በምን ላይ እንደሚያርፍ ከወዲሁ በግልጽ አስታውቀዋል። ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያን እና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል። ፕሬዚዳንት ሳህለወርቅ ዘውዴ የሰላምን አስፈላጊነት ማስገንዘብ ብቻ አልነበረም የሹመት ንግግራቸው ትኩረት ከዚያም በላይ ሄደው ኢትዮጵያውያን እናቶች ለልጆቻቸው በሚያቀርቡት ተማጽኖ ድምጸት ለሰላም ተማጽነዋል። ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያን እና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል። ፕሬዚዳንቷ ሰላም እንዲሁ የሚቆም ወይም የሚገኝ እንዳልሆነም በንግግራቸው አበክረው አስገንዝበዋል። በእሳቸው አነጋገር ሰላም ለልማትና ብልጽግና ቅድመ ሁኔታ ነው፤ ዘላቂነቱም ያለ ልማትና ብልጽግና ሊረጋገጥ አይችልም። ዘላቂ ሰላም ሀገሪቷ እንዲኖራትም ሁሉም ዜጎች በጥረታቸው ተጠቃሚ መሆን እንደሚገባቸው አስገንዝበዋል። ሌላውን የሰላም ዋስትና ደግሞ በሚከተለው መንገድ ነበር የገለጹት። ለዘላቂ ሰላም መረጋገጥ ዋስትና ያለው ዲሞክራሲም እጅግ ተፈላጊ በመሆኑ የመንግስት ስልጣን የያዘውም ሆነ ተፎካካሪ የፖለቲካ ፓርቲዎች ዲሞክራሲ ስር እንዲሰድ ዜጎች ሀሳባቸውን በነጻነት በመግለጽ ሰላማቸውን ለማስጠበቅም ሆነ ለልማት እንዲተጉ በኃላፊነት መንፈስ መስራት ይገባቸዋል። ሕዝቡም የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ብቻ እንዲመሩ በጀመረው መልኩ ድጋፉን አጠናክሮ እንዲቀጥል አደራላለሁ። ፕሬዚደንት ሳህለ ወርቅ ዘውዴ በዚህ ፕሬዚዳንታዊ የመጀመሪያ ንግግራቸው ብኩርና ከሰጧቸው ጉዳዮች አንዱ የሴቶችን እኩልነት የተመለከተ ነበረ። በወንዶች ጥረት ብቻ የተገነባ አገርም ሆነ ቤተሰብ የለም። ሴቶች የቤተሰብም የሀገርም ምሰሶዎች ናቸው። የሴቶች ጉዳት የሀገርም የቤተሰብም የሁሉም ጉዳት ነው። በተለይም የወደፊቱ ሀገር ተረካቢ ትውልድ በሴቶች ጉዳት በይበልጥ ይጎዳል፣ ያሉት አዲሷ ፕሬዚዳንት ንግግራቸውን በቀላው ዋስተው ፈጽመዋል። ወንድም ሆነ ሴት ለራሱ ሲል ለራሱ ሲል እናቱን እህቱን፣ ሚስቱ የሆነችውን ሴት ሊንከባከብ ይገባል። የሴቶችን ማንኛውም አይነት ጥቃት የማይቀበል ትውልድ ልንገነባ ይገባናል። ስለ ሴት አብዝቼ የተናገርኩ የመሰላችሁ ገና ምኑ ተመልክቶ። ፕሬዚዳንት ሳህለ ወርቅ ዘውዴ ረዥም የሥራ ጊዜያቸውን ያሳለፉት በዲፕሎማትነት ሀገራቸውን በማገልገል እንደነበረ በአፈ ጉባኤ ታደሰ ጫፎ ተዘርዝረዋል። የቀድሞው ፕሬዚዳንት ሙላቱ ተሾመ ከጊዜው ቀድሞ ሥልጣናቸውን ለመልቀቅ የገፋቸው ምክንያት ዝርዝሩ ባይታወቅም በሳቸው አነጋገር ኃላፊነታቸውን ለቀጣዩ ትውልድ ለማስተላለፍ በመወሰናቸው ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአዲስ አበባ ዩኒቨርሲቲ ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ ዓለም ከተማ ተጉዘው የነበሩ ግለሰቦች ላይ በተፈጸመ ጥቃት ሁለቱ ሲገደሉ አንዱ መቁሰሉን የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናገሩ። ተማሪዎቹ በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንትና የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ህይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ጃባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋ ደጋና ሌሎች ላይ አንድ መኪና የመቃጠል እንዲያው አደጋ የመድረስ ደርሷል። ስለዚህ መረጃው ትክክል ነው። የት ትምህርት ቤት ነው? ቦታ ውስጥ ምን ይባላል? ቦታው ጎንጅ ቆልላ ወረዳ ውስጥ ሆኖ ከተማ አዲስ ዓለም ትባላለች እና እዛ ትምህርት ቤት ውስጥ ሶስተኛ ድግሪያቸውን ለመስራት አይነ ምድር ምርመራ የሚያደርጉ የሚያደርጉና አይኑ አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላቦራቶሪ ቴክኒሻን እና ሁለቱ ላቦራቶሪ ቴክኒሻኑ ከዛው ጤና ሰርቪስ ላይ የሚሰራ ግን እነሱ ሊያዲስ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በማያዝ ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ህዝብ ውስጥ ያልሆነ ዥንብል ተፈጥሮ፣ ወቅት ደግሞ ቀኑ ማክሰኞ የገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ ሁለቱ ወገኖች ላይ የህይወት መጥፋት አደጋ ያደርሳሉ። ማን ማን ይባላሉ? ህይወታቸው ያለፈው ህይወታቸው ያለፈው አንደኛው ወሰን ታፈረ ይባላል። ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ስልጣ እንጂ የዘው አካባቢ አዴቱ የምትባል ከተማ አለች የዛው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አቤ ይባላል። ይሄ ደግሞ ትንሽ ራቅ ያለች ወረዳ ደቡብ አቸፈር ወረዳ የሚባሉ ውስጥ የዚ አካባቢ ተወላጅ ናቸው ሁለቱም ሌላ ሶስተኛው ከባድ የመቁሰል አደጋ የደረሰበት ሀይለ ኢየሱስ ሙሉ ይባላል። እሱ ላብራቶሪ የሚባለው ማለት ነው። እነዚህ ላይ አደጋ የደረሰባቸው ሲሆኑ፣ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተክርስቲያን ለማሰራት ብለው የአካባቢው ተወላጆች አደይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያ ተጎርቷል። ስሚንቶ ምናምን ጭነው የነበረ መኪና ማለት ነው። በምንድን ነው ወጣቶቹ ጉዳቱን ያደረሱት? ጥቃት ያደረሱበት ምክንያት ከዚህ በፊት በማህበራዊ ሚዲያ የሚተላለፉ አላስፈላጊ ሰዎችን ይዘው ነው። አዎ። በምንድን ነው ማለቴ፣ በምንድን ነው አደጋው ጥቃቱን ያደረሱት? በምንድን ነው በምን አይነት መሳሪያ ነው መግደሉንም ማቁሰሉንም የፈጸሙት ማለቴ ነው። በዱላ ነው። በዱላ በድንጋይ ምናምን በቃ ነው ጨፍጭፈው እንትን እንጂ መሳሪያ አልተጠቀሙም። የተወረወሩ ድንጋዮች ሽመል ምናምን ነው። አካባቢው ላይ የጸጥታ ኃይሎች ወይም ፖሊስ የከተማው ፖሊስ አልነበረም። በአካባቢው የጸጥታ ኃይሉ ደርሶ ለማረጋጋት ለማዳን ሞክሯል። ግን ወቅቱ አንደኛ ሰዎቹ አደጋ ያደረሱበት ቦታ መናኸሪያ አካባቢ ና ገበያ አካባቢ ነው የነበረው። ስለዚህ እዛ ውስጥ ብዙ በሺ የሚቆጠር ህዝብ ነው ያለው። ህዝቡ ከመተራመቱ የተነሳ በዚህ ይሄ ይፈጣል ከመተራመሱ የተነሳ ማዳን አልቻሉም፣ መድረስ አልቻሉም እንጂ ጸጥታ መዋቅሩን ደርሶ ለማቅረፍ ለማረጋጋት ብዙ ጥረት አድርጓል። የህይወታቸው ያለፉት ወጣቶች የቀብር ስነ ስርአታቸው እየተፈጸመ እንደነገሩኝ የዚ አካባቢ ተወላጆች ናቸው ብለዋለና ቤተሰቦቻቸው ነበሩ። አው ማለት የዚ አካባቢ ሲባል የዛ ወረዳ አይደሉ ጎረቤት ወረዳዎች ናቸው እነዚህ በምዕራብ ጎጃም ስር ሦስቱም ወረዳዎች ይሁን እንጂ ስለዚህ አስክሬኖቻቸው የሄዱት ወደ ትውልድ ቦታቸው ነው፣ ለቤተሰቦቻቸው የደረሰው። ስለዚህ የቀብስ መስራታቸውን የተፈጸመው እዛው ነው፣ በየትውልድ አካባቢያቸው ማለት ነው። የተጎዱት ሰዎችስ የት ናቸው ያሉት? አሁን የተጎዳው ሰው አንድ ሰው ነው፣ ሀይለ ኢየሱስ ሙሉ ያልኩሽ እሱ፣ ለከፍተኛ ሆስፒታል የተላከው አሁን ጥቁር አንበሳ አዲስ አበባ ነው የሄደው እዛ ነው ወደ ፈለገ ህይወት ባህርት አልመጥም ። ስለዚህ ያው ሌላ ህክምና ስለሚያስፈልገው ወደ አዲስ አበባ ጥቁር አንበሳ ሆስፒታል ነው። የጋር ግብንት ሚካኤል ቤተ ክርስቲያንን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿልና እርሶም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ? እነሱ ላይ ይህን ያህል ከባድ የሚባል ጉዳት ያው አልደረሰባቸው የአካባቢ ብረተሰብ ወደ ቤት ውስጥ ምናምን በማስገባት አትፏቸዋል። ንብረታቸው ላይ ግን ያውቁዳል። በዚህ ድርጊት እየተሳተፉ እና ይህንን ድርጊት እንደው በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል። አው አካባቢ ህብረተሰቡ ይሄ ወዲያ እንደተፈጸመ ህብረተሰቡ የሚፈጥታ ሀይልም ገብቶ ይህን የፈጸሙ ሀይሎችን እያያዘ ቁጥጥር ስር እያያዙ ናቸው ያለን። እስካአሁን እየተያዙ ነው ያለች ህዝቡም እያወጣ እየሰጠ ያለው ቁጥሩ እየጨመረ የሚሄድ ቢሆንም እስካሁን ምን ያህል ሰው ተያዘ? እስከ ሰላሳ የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ይጨምር ይችላል። ቁጥሩ ያው እያጣሩ ስለሆነ ሚዟቸው የአካባቢ ህብረተሰብ ግን እነዚህ ሰዎች አወጣው እየሰጠ ነው ያለው። በአካባቢ ህብረተሰብ ዘንድ ከፍተኛ የሆነ መጠት ነው ያለው። በወጣቶቹ ስሜታዊነት ተገፋፍቶ ሄድ ይፈጸምም ይህም ባለማዳላቸው የአካባቢ ህብረተሰብ ልክ ወጣት ውስጥ ነው ያለው እንደሚመሰሩትንም ወደ ህግ እንዲቀርቡ እያደረገ ህብረተሰቡ ትብብር ያው እየሰጠን ያለን መጠጣ ተቋማቱ ማለት ነው። ይህን ለማጣራትም የጸጥታ ኃይሎች የፍትህ አካላት ገብቶ ስራ እየሰሩ ናቸው ያሉት። የጎንጂ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ አደጋና ጉዳት ማድረስ የሚያስብና የሚያገናዘብ አእምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷልና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው? መረጃው ትክክል ቢሆን አይ እንትነ የተሳተ መረጃ ብሎ ሰብቤቱ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣው የተናገሩት። ልጆቻቸው እየሞቱ ነው፣ እንዲያውም እስከ ሶስት ሰው ተማሪዎች ሞተዋል ብለው ሲናገሩ ሰው በስሜት ግንፍል ብለው ወጣ ወጣቶችም ሳያረጋግጡ ያለያል ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ። ማለት እና የተሳሳተ መረጃ ያለው ሕጻናት ሞቱ ብሎ መናገራቸውን ነው እንጂ ከዚህ ከምርመራው ጋር ወይም ከሌላ ከጥናቱ ጋር ለማለት ማለት አይደለም። ሕጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው። አዎ፣ እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው። የአይነ ምድብ ምርመራ እያደረጉ ነው አይናቸውን ከፍተው። ከውሃ ወልድ በሽታ ጋር የተያያዘ ነው ጥናት እያደረጉት የነበረው። በዚህም ወቅት ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረምሩበት ወቅት ሶስት ሰው ሶስት ተማሪዎች ህጻናት ሞቱ ብሎ ወጪ ውጭ ያንን ይዘው ነው ወደ አስፈላጊ ምርጫ ውስጥ የገቡት ማለት ነው። ሲታይ ግን የሞቱ ህጻንም የለም ምንም ነገር የለም እንዳይወልዱ እያደረጉ ነው የሚል መረጃ ተሰራጭቷል የሚል ነገር ነበር እሱ ከዚህ በፊት በማህበራዊ ሚዲያ ውስጥ ተሰራጭተው የነበረው በወጣቶች አእምሮ ውስጥ ያለው ነው እንዳይወዱ የሚያደርግ ስራ እየተሰራ ነው በተለያዩ አካላት ምናምን የሚለው ወጣቶቹ አእምሮ ውስጥ የነበረ ነው። ይሄ ወደ እርምጃ እንዲገቡ የሚያደረጋቸው እንጂ በወቅቱ ግን ልጆቻችሁ ሞቱ፣ ምርመራ ትምህርት ቤት ውስጥ ገብተው ሲያደርጉ ሶስት ህጻናቶች ሞቱ፣ ዘብዝፈው ወደቁ ምናምን ብለው ወጣው መናገራቸው ነው ሳያረጋግጡ ስሜታዊ የሆኑ ወጣቶች ወደዚህ እርምጃ ውስጥ ገቡ እንግዲህ በማህበራዊ ሚዲያ የሚገለጸው ያ እንዳይወልዱ አደረገ የሚለው አለ ያንተ የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ የአመቱ ምርጥ ነጠላ ዜማ አሸናፊ አድርጎ ሮፍናለ። አንድ መቶ ሁለት ነጥብ አንድ ለዛ በሚል ስም የሚታወቀው የሬዲዮ ፕሮግራም አማካኝነት የተዘጋጀው አመታዊ ሽልማት አንጋፋ የሙዚቃ ባለሙያዎችና ድምፃውያንን ጨምሮ ደራሲዎች፣ የፊልም ባለሙያዎችና ተዋንያን ታድመው ነበር። ለዛ ሽልማት በጥበብ ዙሪያ በተለይም በሙዚቃና ፊልም ዘርፍ ላይ በህዝብ ምርጫ በየአመቱ ሽልማትን ሲያዘጋጅ ስምንት አመታትን አስቆጥሯል። የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ ስለ ዘንድሮው ሽልማት ሂደት ባጭሩ ገልጾልናል። ካለፉት ስምንት አመታቶች ምን ይለዩታል የሚለውን ጉዳይ ካነሳል ዘንድሮ ብዙ ህዝብ ተሳክፎበታል። ይሄ የማይሆነበት ምክንያት የሶሻል ሚዲያው በጠንብ በመጠቀማችን ነው። የሚገርመው ከመላው አለም የሚገኙ ኢትዮጵያውያን ድምጾቻቸውን ሰጥተዋል። ወርግብ ከኢትዮጵያ በአጠቃላይ የተሰባሰበው ድምጽ ይበልጣል። ተመራጮቹ ወይም ደግሞ ከተሸላሚዎቹ በበለጠ የሸላሚዎቹ ታሪክ በሰፊው ሲነገር ነበር ያመሸው። ና ይህንን የፈለጋችሁበት ምክንያት ምንድን ነው? ምን በጣም ጥሩ እነዚህ ሰዎች ይሄ ውድድር ከመጀመሩ በፊት ብዙ የሰሩ ናቸው። አሸናፊ ቢሆኑ ተወዳዳሪ ቢሆኑ ተሸላሚ ቢሆኑ ይወራላቸው ነበር። የዚህ ዘመን ትውልድ ደግሞ በይበልጥ እንዲያውቃቸው የምንፈልግበት አጋጣሚ ነው ይሄ። ለዚህም ነው መርጠን እነዚህም ትልልቅ ሰዎች ሸላሚ ያደረግ ናቸው እና ታሪካቸው በይበልጥ መነገር እንደውም ከተሸላሚዎቹ ለምሳሌ የዓመቱ ምርጥ አዲስ ድምፃዊ በሚለው ምድብ ሮፍናን የተሸለመው ሮፍናን አንድ አልበም ሰርቶ በመጀመሪያው አልበም ነው የዓመቱ ምርጥ አዲስ ድምፃዊ የተባለው። እነዚህ ሰዎች እኮ የህይወት ጉዟቸው በጣም ጥልቅ ነው። እሱንም ከተሸላሚዎቹ በላይ የሰሩት ስራ እውቅና እንዲያገኝ ስለምንፈልግ ያው በየአመቱ እንደምናደርገው በሁለት ሺ አስር አመተ ምህረት በሞት ያጣናቸውን የኪነ ጥበብ ባለሙያዎች የምናስታውስበት ሰዓት ነው ይህ ሰዓት። ነፍሳቸውን ይማርልን ለማለት እንወዳለን። እያንዳንዱን የሚነካካ ሽልማት አላዘጋጃችሁም እና ምክንያታችሁ ምንድን ነበር? አንደኛ አሁን ገና ስምንተኛችን ነው። አነስ አድርገን እየጀመርን ከፍ እያለን እንሄዳለን። በየአመቱ ካታጎሪ እየጨመርን ነው የምንሄደው። አሁን ያለፈው አመት ነው ተከታታይ የቴሌቪዥን ፊልም እየመጣው ሁለተኛ፣ ለምሳሌ ይህንን ነገር አሁን ያነሳሻቸውን ቤስ ሲኒማቶግራፈር፣ ቤስ ፒክቸር፣ ምርጥ ሲኒማቶግራፈር የሚለው ይህን እነዚህን ዘርፎች አካተትን። የህዝብ ድምፅ አይሆንም። የህዝብ ድምጽ ስንት ነበር ያልከኝ? የህዝብ ድምጽ ምን ያህል ነበር ነው ያልከኝ? ፊልሞቹ ላይ አርባ ፐርሰንት፣ ስልሳ ፐርሰንት ግን ለዳኞች ነው የሰጠ። ዳኞቹ እነማን ናቸው? በምን መስፈርት ነው ዳኞቹ ራሳቸው የተመረጡት? በምን መስፈርት ሲኒማቶግራፈሮች አሉ፣ ዳይሬክተሮች አሉ፣ ጸሐፊዎች አሉ። ራሱ የዳኞቹን በሁለት ነው የከፈል ነው እነዚህ ከዳኞቹ ስልሳ ፐርሰንት ውስጥ እነዚህ አርባ ፐርሰንቱን ይወስዳሉ። ሀያ ፐርሰንቱን ደግሞ የሚወስዱት ከተማችን ላይ የተለያዩ ሲኒማ ቤቶች አሉ። ከነዚያ ውስጥ የተመረጡ ስድስት ሲኒማ ቤቶች ሀያ ፐርሰንት ሰጥተናል። ከሰላሳ ሰባት ዓመት በላይ ለበርካታ የሙዚቃ አድማጮች ጆሮ ቅርብ የሆኑ ከአንድ ሺህ ሁለት መቶ በላይ የሙዚቃ ግጥሞችን ደርሷል። የዘንድሮው የለዛ የህይወት ዘመን ተሸላሚ ይልማ ገብረአብ እንኳን ለዚህ ቀን አበቃ። ይልም ይወዳለ ጌታ ይህ ሽልማት ስቸኛት ቼ ችደንቁት ነገር ይሄ ነው። እኔ እስካሁን የማውቀው እና የህይወት ዘመን ሽልማት ነው የኔ ሰጡኝ ወይንም እኔ እንትኑ ነ እንቅስቃሴው መፈጠሩ አቅማቸው ምንም እንኳን አነስተኛም ቢሆን ገንዘብም ባይኖረው በቃ ባለሙያዎቹን እና ክብር ብለው መዘጋጀት መነሳሳት ማንኛውም አድማጭ የሚያስታውሳቸው በትንሹ ስድስት መቶ የሚሆኑ አሉ። ነገር ግን ስራዋቸው ከሺ ሁለት መቶ አያንስም እና ያን ጊዜ በየአመቱ ስለሚወጣ ለእያንዳንዱ ወሳኝ ብዙ ነገር ብዙ ስራ የመስራት እድል አግኝተናል። ፕሬዚደንት ታምሩ ብቻ ነ ሰባ አንድ ግጥሞ ነው ሰው የጻፍኩበት። አረጋኝ ከሰማንያ ማያንሱ እንዳረጋኝ ጻፍኳቸው። ቴዲ ታደሰ እንደዚህ ከሰላሳ ማያንሱ አስቴር አወቀ እንደዚህ፣ ብዙ ናቸው እነ ማሙድ ምናምን። አሁን ዘፈኖች ላይ የምትሰማቸው ገበያው ላይ ያሉትን ልበልህ፣ እነሱ ግጥሞች ላይ ያለ አስተያየት ምንድን ነው? አሁን የምሰማቸው ምንም አያስደስት፣ የማፍርባቸው ውዱ አሉ ልጆቹ። አሁን የሩጫ ዘመን ሆነ እና ቁጭ ብለው ረጋ ብለው ማሰብ የቻሉበት ጊዜ አይደለም እና ትንሽ አንዳንድ ኮርሶች ሊሰጧቸው። እውነቴን ነው እንጂ እኛ እኮ በደርግ ጊዜ እኮ በሬዲዮ እኮ የፍቅር ዘፈን እንዳይሰማ የተከለከለበት ዘመን ነበር። የተወገዝን ምናምን ያለ አድናቆት ያለ ምስጋና ምያ ያለ ዘመን የሰራ ነው እና አሁን በጣም የተበራቱ ነው ቹ የተመሰገኑ የተደነቁ ነው በፈለጉት ሚዲያ የፈለጉትን ዘፈን ስልክ ደውሎ ልቀቅልኝ የሚለው ናቸው። የራሳቸውን ዘፈን እና ግን እንትኑ ላይ አላተኮሩም፣ ፍሬ ነገሩ ላይ አላተኮሩም እና ፍሬ ነገር ደግሞ የግድ ያስፈልጋል። ህዝብ ነው የሚሰጨው እና ስለዚህ እዛ ላይ ቅር ይለኛል። አሁንም መቆ- ቆሞ ማሰብ ያስፈልጋል፣ ግን እኔም አልምራው ጉዳይ ነው። ያው ያለኝ ስሜት በመግለጽ የምችለው የአመቱ ምርጥ የቴሌቪዥን ተከታታይ ፊልም ምን ልታዘዝ ከተጀመረ ስድስት ወራትን ያስቆጠረው ምን ልታዘዝ በተከታታይ የቴሌቪዥን ድራማ ዘርፍ ተሸላሚ ነበር። ደራሲው በኃይሉ ዋሴ በቅጽል ስሙ ዋጄ ተመሳሳይ እውቅና ለሙያተኛው መሰጠቱ የበለጠ እንዲሰራ ያበረታዋል ይላል። ኃላፊነት ይጨምራል። ሰው እያየ የተከታተለ የወደዶ እንደሆነ ማሰብ ማለት ነው። ሌላ በደንብ በጥንቃቄ እንደተሳይ ና ከዚህ የበለጠ በደንብ ፎከስ እንዳደረገ ከሽልማቱ የበለጠ ኃላፊነት ነው የተሰማኝ እና ደስ ብሎኛል። ኃላፊነትም ደግሞ ያው እንግዲህ ይወጣልን ብዬ አስባለሁ። እንደዚህ አይነት ሽልማቶች መኖራቸው ጥቅሙ ምንድን ነው ትላለ? ትልቁ ጥቅም ያሰባሰባል፣ ያገናኛል። ስለዚህ ጥቅሙ ምንድን ነው? የሚያበረታታ የሚመራ በኋላ ቀስ ብሎ ፋይናንሽል ኤድ የሚያደርግ ምናም ኢንስቲቲውሽኑ ወደ መሆን ማደግ ይችላል። ለዛ አሁን ለምሳሌ ማለት ነው ሰው እንደዛ ወደዛ ደረጃ ድረስ መድረስ የሚችል ሽልማት ስለሆነ ያስፈልጋል እና ከማበረታታቱ በጨማሪ ረዳት ይሆናል። አርቶ እያስተባለሁ ምንድን ነው ከባዱ ነገር ምን ልታዘዝ ላይ ይሄ እንደዚህ አይነት ስራዎች ወቅታዊ መሆን አለባቸው። የአገሮች ውስጥ የሚካሄዱ ሁኔታዎችን መከታተል ያስፈልጋል። ከዛ ደግሞ ስራው ሁሌ የሚሰራ ነው። አንድ የተረጠሽ ቁጭ የምትይው ስራ አይደለም። በባካፕ ምናምን የምትሰሪ ስራ አይደለም። ምክንያቱም ያረጃሉ። ሶስት ሳምንት ሁለት ሳምንት የተቀመጠ አንዳንድ ሀሳቦች ያረጃሉ። አሁን አይተሽ ከሆነ ኛ ከጊዜው ጋር የሆኑ ጉዳዮች አሉት እና እነሱ እነሱን ሀሳቦች ሚስ ይደረጋሉ እና ያ ከባድ ያደርገዋል ከዛ ደግሞ ፖለቲካል ሀሳብ አለው እና ፖለቲካል ሀሳቡ ጥቁርና ነጭ ብቻ በወደበት ሀገር ላይ ግራጫ ሀሳብ ማስተናገድ ከባድ ነው። ግራጫ ሀሳብ ስለሌለ ወይ ጥቁርነሽ ወይ ነጭነሽ ትባያለሽ። የፓርት ከባድ ነው። ግን ያንን ኦልሬዲ ስንሰራው እንደዚ አይነት ነገር ሊገጥመን እንደሚችል ስለምናቅ ወደ ፈቅደን የገባ ነው። እዛ ውስጥ አንድ መቶ ሁለት ነጥብ አንድ ለዛ የሬዲዮ ፕሮግራም አማካኝነት የተዘጋጀው የለዛ ሽልማት አቅሙን በማሳደግ በሚቀጥሉት ቀጣይ አመታት የሽልማት ዘርፉን በማስፋት እውቅና መስጠቱን እንደሚቀጥል የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ በመጨረሻ esta hoja. ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ። የተባበሩት መንግስታት በጠራው የሰብአዊ እርዳታና አመፅን የማስቆም ስብሰባ ላይ የቪኦኤ ባልደረባችን ዚላቲካ ሆክ ተገኝታ ነበረ። መስታወት አድርጋው ታቀርበዋለች። በየመን መንግስትና በሁቲ አማጽያን መካከል በተፈጠረው ጦርነት ሳቢያ ሰላማዊ ሰዎች በምግብ እጦት እየተሰቃዩ ነው። ህጻናት ለችጋር ተጋልጠዋል። በአንዳንድ ቦታዎች በኮሌራና ዲፕቴሪያ በመባል በሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ አሁንም ህይወታቸውን እያጡ ነው። ፋይዛ ኦምቦርሃን ዲፕቴሪያ በመባል የሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ ልጆቻቸውን በሞት ተነጥቀዋል። ሴት ልጄ በድንገት ታመመችብኝ። በአቅራቢያችን ወደሚገኘው የጤና ጣቢያ ወሰድ ናት። ከሁለት ቀናት ሕክምና በኋላ ሞተችብኝ። ሴት ልጅን ቀብሬ እንደተመለስኩ ወንዱ ልጄ ደግሞ ታመመ። ወደ ሰንዓ የተሻለ ሕክምና ካገኘ በማለት ወሰድ ነው። እሱም አልተረፈም። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለተባበሩት የደህንነት ምክር ቤት እንደገለጹት በየመን እየደረሰ ያለው የሰው ልጅ ሞት ከምግብ እጦት ጋር በእጅጉ የተያያዘ ነው። የሰላማዊ ሰዎች ሞት ቁጥር አሁንም ግልጽ እንዳልሆነ ተረድተናል። በየመን ከሚገኙ የጤና ተቋማት ውስጥ ግማሽ የሚሆኑት ብቻ ናቸው አገልግሎት በመስጠት ላይ የሚገኙት። በርካታ የመናውያን ደግሞ በእነዚህ የጤና ተቋማት አገልግሎት ለማግኘት የገንዘብ አቅም የላቸውም። የተባበሩት መንግስታት የሰብአዊ እርዳታ ምክትል ኃላፊ እንደሚሉት ቀደም ሲል ከነበረው መረጃ በመነሳት በከፋ ረሃብና ተላላፊ በሽታ ምክንያት ከአምስት ዓመት በታች የሚገኙ 130 ህጻናት በየቀኑ ይሞታሉ። ይህ የሞት ቁጥር ከቀን ወደ ቀን በመጨመር ላይ ይገኛል። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ እንደኔ ግምገማ ረሃብ በየመን በስፋት ተንሰራፍቷል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ። የተባበሩት መንግስታት ባለስልጣናት እንደገለጹት በየመን አንድ ነጥብ ስምንት ሚሊዮን ሕፃናት በተመጣጠነ የምግብ እጥረት ችግር ላይ ይገኛሉ። አራት መቶ ሺህ የሚሆኑት ደግሞ በአስከፊ ረሃብ ላይ ይገኛሉ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ የእርስ በእርሱ ጦርነት ሙሉ ለሙሉ እስካላቆመ ድረስ ረሃቡ የእያንዳንዱን የመናዊ ቤት ማንኳኳቱን እንደሚቀጥል ይናገራሉ። በየመን 29 ሚሊዮን የሚሆነውን የሕዝብ ቁጥር ከውጭ በሚገባ ውስን እርዳታ ለመመገብም አዳጋች እንደሆነ ጨምረው ተናግረዋል። So hey. የዛሬው ፕሮግራማችን እንግዲህ በዚህ በያዝ ነው ሙዚቃ ወደ መጠናቀቁ ነው። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። ሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማቅቢል ያበሮ ነበር። ስናስተናግዳቸው ያመሸነው ደግሞ እነ መስታወት አራጋውና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሆን እያልን ሰናበታችኋለን። መልካም ምሽት። This program has come to you from the Voice of <imerasi> Washington. Direct <imerasi> from